መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ አስራ አንድ እስራኤልም ሁሉ በኬብሮን ወደ ዳዊት ተሰብስበው፣ እነሆ እኛ የአጥንትህ ፍላጭ የሥጋህ ቁራጭ ነን። አስቀድሞ ሳኦል ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርህ። አምላክህ እግዚአብሔር ሕዝቤን እስራኤልን አንተ ትጠብቃለህ፣ በሕዝቤን በእስራኤል ላይ አለቃ ትሆናለህ ብሎህ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከእነርሱ ጋር አደረገ። በሳሙኤልም እጅ እንደ ተናገረው እንደ እግዚአብሔር ቃል በእስራኤል ላይ ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊትም እስራኤልም ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ። በአገሩም የተቀመጡ ኢያቡሳውያን በዚያ ነበሩ። በኢያቡስም የተቀመጡት ዳዊትን ወደዚህ አትገባም አሉት። ዳዊት ግን አምባይቱን ጽዮንን ያዘ። እርሷም የዳዊት ከተማ ናት። ዳዊትም ኢያቡሳውያንን አስቀድሞ የሚመታ ሰው አለቃና መኰንን ይሆናል አለ። የጽሩያም ልጅ ኢዮአብ አስቀድሞ ወጣ አለቃም ሆነ። ዳዊትም በአምባይቱ ውስጥ ተቀመጠ። ስለዚህም የዳዊት ከተማ ብለው ጠሩአት። ከሚሎም ጀምሮ በዙሪያው ከተማ ሠራ፣ ኢዮአብም የቀረውን ከተማ አበጀ። ዳዊትም የሠራዊት ጌታ እግዚአብሔር ከእርሱ ጋር ነበርና እየበረታ ሄደ። ለዳዊትም የነበሩት የኃያላን አለቆች እነዚህ ናቸው፤ ስለ እስራኤል እንደ ተናገረው እንደ እግዚአብሔር ቃል ያነግሡት ዘንድ ከእስራኤል ሁሉ ጋር በመንግሥቱ ላይ አጸኑት። የዳዊትም ኃያላን ቍጥር ይህ ነበር። የሠላሳው አለቃ የሐክሞናዊው ልጅ ያሾብአም ነበር። እርሱ ጦሩን አንስቶ ሦስት መቶ ሰው በአንድ ጊዜ ገደለ። ከእርሱም በኋላ በሦስቱ ኃያላን መካከል የነበረ የአሆሃዊው የዱዲ ልጅ አልዓዛር ነበር። እርሱ ከዳዊት ጋር በፈስ ደሚም ነበር። በዚያም ገብስ በሞላበት እርሻ ውስጥ ፍልስጥኤማውያን ለሰልፍ ተሰብስበው ነበር። ሕዝቡም ከፍልስጥኤማውያን ፊት ሸሹ። በእርሻውም መካከል ቆመው ጠበቁት ፊልስጤማውያንን ገደሉ እግዚአብሔርም በታላቅ ማዳን አዳናቸው ከሰላሳውም አለቆች ሦስቱ ወርደው ዳዊት ወዳለበት ወደ ዐለቱ ወደ አዶላም ዋሻ መጡ የፊልስጤማውያንም ጭፍራ በራፋይም ሸለቆ ሰፍሮ ነበር በዚያም ጊዜ ዳዊት በምሽጉ ውስጥ ነበር። የፊልስጤማውያንም ጭፍራ በቤተ ልሔም ነበር። ዳዊትም በበሩ አጠገብ ካለችው ከቤተ ልሔም ምንጭ ውኃ ማን ይሰጠኛል? ብሎ ተመኘ። እነዚህም ሦስቱ የፊልስጤማውያንን ሰራዊት ቀደው ሄዱ። በበሩም አጠገብ ካለችው ከቤተ ልሔም ምንጭ ውኃ ቀዱ፣ ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ነገር ግን ለእግዚአብሔር አፍስሶ፣ ይህን አደርግ ዘንድ አምላኬ ይከልክለኝ። በነፍሳቸው የደፈሩትን የእነዚህን ሰዎች ደም እጠጣለሁን? በነፍሳቸው አምጥተውታል አለ ስለዚህም ይጠጣ ዘንድ አልወደደም። ሦስቱም ሃያላን ያደረጉት ይህ ነው። የኢዮአብም ወንድም አቢሳ የሦስቱ አለቃ ነበር። ጦሩንም በሦስት መቶ ላይ አንስቶ ገደላቸው፣ በሦስቱም መካከል ስሙ የተጠራ ነበር። በሁለተኛውም ተራ በሆኑት በሦስቱ መካከል የከበረ ነበር። አለቃቸውም ሆነ ነገር ግን ወደ ፊተኞቹ ወደ ሦስቱ አልደረሰም። በቀብስኤልም የነበረው ታላቅ ሥራ ያደረገው የጽኑዕ ሰው የዮዳሄ ልጅ በናያስ የሞዓባዊውን የኡርኤልን ሁለቱን ልጆች ገደለ። በአመዳይም ወራት ወርዶ በጉድጓድ ውስጥ አንበሳ ገደለ። ቁመቱም አምስት ክንድ የነበረውን ረጅሙን ግብጻዊውን ሰው ገደለ። በግብጻዊውም እጅ የሸማኔ መጠቅለያ የመሰለ ጦር ነበር። እርሱ ግን በትር ይዞ ወደ እርሱ ወረደ። ከግብጻዊውም እጅ ጦሩን ነቅሎ በገዛ ጦሩ ገደለው። የዮዳሄ ልጅ በናያስ ያደረገው ይህ ነው። ስሙም በሦስቱ ኃያላን መካከል የተጠራ ነበር፤ ከሰላሳው ይልቅ የከበረ ነበር። ነገር ግን ወደ ፊተኞቹ ወደ ሦስቱ አልደረሰም። ዳዊትም በዘበኞቹ ላይ ሾመው። ደግሞም በጭፍሮቹ ዘንድ የነበሩት ኃያላን እነዚህ ናቸው፦ የኢዮአብ ወንድም አሳሄል፣ የቤተ ልሔሙ ሰው የዱዲ ልጅ ኤልያናን፣ ሐሮራዊው ሳሞት፣ ፈሎናዊው ሴሌስ፣ የቴቁሄ ሰው የኢስካ ልጅ ኢራስ፣ አናቶታዊው አብኤዜር፣ ኩሳታዊው ሴቤካይ፣ አሆሃዊው ኤላይ፣ ነጦፋዊው ኖኤሬ፣ የነጦፋዊው የበዓና ልጅ ሄሌድ፣ ከብንያም ወገን ከግቢአ የሪባይ ልጅ ኤታይ፣ ጴርአቶናዊው በናያስ፣ የገአስ ወንዝ ሰው ኡሪ፣ አረባዊው አቢኤል፣ ባሕሩማዊው አዝሞት፣ ሳልቦናዊው ኤሊያህባ፣ የጊዛናዊው የአሶን ልጅ፣ የሐራራዊው የሻጌ ልጅ ዮናታን፣ የአሮዳዊው የአራር ልጅ አምናን የኡር ልጅ ኤሊፋል፣ ምኬራታዊው ኦፌር፣ ፍሎናዊው አኪያ፣ ቀርሜሎሳዊው ሐጽሮ፣ የኤዝባይ ልጅ ነዕራይ፣ የናታንም ወንድም ኢዮኤል፣ የሐግሪ ልጅ ሚብሐር፣ አሞናዊው ጼሌቅ፣ የጽሩያ ልጅ የኢዮአብ ጋሻ ጃግሬ ቤሮታዊው ነሃራይ፣ ይትራዊው ዒራስ፣ ይትራዊው ጋሬብ ኬጥያዊው ኦርዮ የአህላይ ልጅ ዛባድ የሮቤላዊው የሺዛ ልጅ አዲና እርሱ የሮቤላውያን አለቃ ነበር። ከእርሱም ጋር ሠላሳ ሰዎች ነበሩ። የማዕካ ልጅ ሐናን ምትናዊው ኢዮሳፍት አሳሮታዊው ኦዚያ የአሮኤራዊው የኮታም ልጅ ሻማና ይኢኤል የሺምሪ ልጅ ይዲኤል ወንድሙም ቲዳዊው ዮሐመሐዋዊው ኤሊኤል፣ ይሪባይ፣ ዩሻውያ የኤልናአም ልጅ ሞዓባዊው ይትማ፣ ኤሊኤል፣ ኦቤድ፣ ሞጽባዊው የእስኤል